የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሚያዝያ 3 2015 ዓ ም ዝግጅታችን ጀመረ።

መንግስት የክልሎችን ልዩ ኃይሎች ወደ ጸጥታ መዋቅሮች ውስጥ ለማስገባት መወሰኑን ማስታወቁን ተከትሎ በአማራ ክልል የተነሳው ተቃውሞ ወደ ግጭት ማምራቱና የሰዎች ሕይወት መጥፋቱ ተገለጸ። በቆቦ ከተማ በተቀሰቀሰው ግጭት ሁለት የካቶሊክ እርዳታ አገልግሎት ሰራተኞች መገደላቸውን የእርዳታ ተቃውሞ አስታውቋል። በዚህ ዙሪያ በምሽቱ ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም

ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ እና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ

በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ለሶማሊያ ከፍተኛ ዓለም አቀፍ ድጋፍ እንዲደረግ ተማጸኑ። ዋና ጸሐፊው ተማጽኗቸውን ያሰሙት በአስርት ዓመታት ውስጥ ከፍተኛ ነው ለተባለው ድርቅ አደጋ የተጋለጠችውን ምስራቅ አፍሪካዊትን አገር በጎበኙበት ወቅት ነው። ዋና ጸሐፊው ለከፍተኛ የሰብአዊ ችግር የተጋለጠችው ሶማሊያ በተመሳሳይ ወቅት አደገኛ የሆነውን የአሸባሪነት ስጋት እየተዋጋች መሆኑን ተናግረዋል።

ጉተሬሽ ከሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ጋር ለጋዜጠኞች በጋራ በሰጡት መግለጫቸው አገሪቱ በገጥታ እንደሚያስፈልግ የሚያሳስበውን የማስጠንቀቂያ ደወል ለማሰማት እዚህ ተገኝቻለሁ ብለዋል። የሶማሊያው ፕሬዚደንት መሐሙድ አገሪቱ ከፍተኛ የሰብአዊ ቀውስ ፈተናዎችና የጸረ ሽብር ጦርነት እየተባባሰ በሚገኝበት ወቅት ታሪካዊ ነው ያሉትን ጉብኝት በማድረጋቸው ዋና ጸሐፊውን አመስግነዋል።

ፕሬዚደንት መሐሙድ አያይዘውም ይህ ጉብኝት አገሪቱን ለመገንባትና ለማረጋጋት ያለንን እቅድ የተባበሩት መንግስታት ድርጅት ሙሉ ለሙሉ እንደሚደግፈን አረጋግጦልናል። አገሪቱን ነፃ ማውጣትና እርቅ የመፍጠሩን ሂደት የተሟላ ለማድረግ የሶማሊያ ዜጎች አሁን ድረስ የገጠሟቸውን ችግሮችና ፈተናዎች እንደሚወጡ እንተማመናለን ብለዋል። ከምስራቅ አፍሪካው አልቃይዳ ጋር ግንኙነት ካለውና በሺዎች የሚቆጠሩ ተዋጊዎች ካሉት አልሸባብ ጋር በመዋጋት ላይ የምትገኘው ሶማሊያ

ለከፍተኛ የደህንነት ችግር የተጋለጠች መሆኑም ተመልክተዋል።

የዓለም ምግብ ድርጅት በኡጋንዳ ለሚገኙ በመቶ ሺዎች ለሚቆጠሩ ፍልሰተኞች የሚሰጠውን የምግብ እርዳታ የሚያቋርጥ መሆኑን አስታወቀ። ድርጅቱ የምግብ እርዳታውን የሚያቋርጠው ለዚህ ዓመት ከተጠየቀው ከ180 ሚሊዮን ዶላር የገንዘብ ድጋፍ ያገኘው 50 ከመቶውን እጅ ብቻ በመሆኑ እንደሆነ አስታውቀዋል። ዩጋንዳ አፍሪካ ውስጥ ካሉ አገሮች በላይ ከፍተኛውን የፍልሰተኞች ቁጥር የምታስተናግድ አገር መሆኗን የሮይተርስ ዘገባ አመልክተዋል።

የጣሊያን የባህር ዳርቻ ጠረፍ ጠባቂዎች በሳምንቱ መጨረሻ ላይ ከሁለት ሺህ በላይ የሚደርሱ ስደተኞችን ከማዕከላዊ ሜዲትራኒያን ባህር መታደጋቸውን ትናንት ሰኞ በሰጡት መግለጫ አስታውቀዋል። ከሰሜን አፍሪካ ወደ አውሮፓ የሚፈልሱ ስደተኞች ቁጥርም እየጨመረ መምጣቱም ተዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

የአውሮፓ ህብረት የኢራን አብዮታዊ ዘብን በአሸባሪነት እንዲፈርጅ ከሁለቱም የፖለቲካ ፓርቲዎች የተውጣጡ ከ130 በላይ የዩናይትድ ስቴትስ የምክር ቤት አባላት ፈርመው ባወጡት የጋራ ደብዳቤ ጠየቁ። ኢራን ሽብርተኝነትን ከሚደግፉት መንግስታት ግንባር ቀደሟ ናት ያለው የህግ አውጪዎቹ ደብዳቤ የተላከው ለአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል እንደሆነ ተገልጸዋል። የኢራን አብዮታዊ ዘብ ለአስርተ ዓመታት በመላው የአውሮፓ አህጉር ዜጎችን ኢላማ ያደረጉ የሽብር ጥቃቶች

ሰዎችን ያለ ከልካይ ሲያካሄድ ቆይቷል፣ ሲልም የህግ አውጪዎቹ ደብዳቤ አመልክተዋል። የኢራን አብዮታዊ ዘብን በአሸባሪነት ለመፈረጅ የአውሮፓ ህብረት የጋራ አቋም ህግ ቁጥር 931 ውስብስብነትን እንገነዘባለን። ውሳኔው ተገቢው ስልጣን ባለው የፍትህ አካል እንዲወሰን ያለውንም ፍላጎት ሙሉ ለሙሉ እናደንቃለን ያለው የህግ አውጪዎቹ ደብዳቤ

ይሁን እንጂ ኢራን በአውሮፓ ህብረት አባል አገሮችና ዜጎች ላይ የደቀነችው አደጋ እየጨመረ ከመምጣቱ አንጻር ይህንን ጉዳይ በአስቸኳይ እንዲመለከቱት እናሳስቦታለን ብለዋል። ደብዳቤው አክሎም ኢራን ባለፉት አምስት ዓመታት በአውሮፓ ውስጥ ዜጎችን ለመከታተል ለማገት ወይም ለመግደል ቢያንስ 33 የሚደርሱ ሴራዎችን ጠንስሳለች ሲል ዌስት ፖይንት የተባለ የሽብርተኝነትን የሚዋጋ ማዕከል ያወጣውን ጥናት ጠቅሰዋል።

ቦሬል የኢራንን አብዮታዊ ዘብ በሽብርተኝነት ለመፈረጅ ቢያንስ የአውሮፓ ህብረት አባል በሆነ አንድ አገር ከሚገኝ ፍርድ ቤት የውግዘት ውሳኔ መውጣት ይኖርበታል ብለዋል። ዩናይትድ ስቴትስ የኢራንን አብዮታዊ ዘብ በአሸባሪነት የፈረጀችው እንደ ኤሮፓ አቆጣጠር በ2019 እንደነበረ በመረጃው ተመልክተዋል። ዩናይትድ ስቴትስ የረዥም ጊዜ አጋሯ የሆነችውን የደቡብ ኮሪያ ከፍተኛ የደህንነት ባለሥልጣናትን ትሰልላለች በሚል ያፈተለከው መረጃ

በአሜሪካ ብዙሃን መገናኛዎች መሰራጨቱን ተከትሎ በሁለቱ አገራት መካከል የተፈጠረውን ፖለቲካዊና ዲፕሎማሲያዊ ቀውስ ለመቆጣጠር

የደቡብ ኮሪያ መንግስት እየጣረ መሆኑ ተነገረ። የግንኙነት ቀውሱ የተከሰተው በደቡብ ኮሪያ ፕሬዝደንት ጽህፈት ቤት ውስጥ ለዩክሬን የጦር መሳሪያ ስለመስጠት የተደረገውን ውይይት ዝርዝር የያዘው የዩናይትድ ስቴትስ ማስታወሻ ሰሞኑን ሾልኮ በብዙሃን መገናኛዎች ከወጣ በኋላ ነው። ሾልኮ ወጥቷል የተባለውን ሰነድ አግኝቶ ባለፈው እሁድ ያተመው ኒውዮርክ ታይምስ ጋዜጣ እንደሆነም ተመልክተዋል። በደቡብ ኮሪያ ላይ ያተኮረው ያፈተለከው መረጃ ይፋ ያደረገው አስገራሚም ሆነ ጎጂ መረጃ እንደሌለ ተገልጸዋል። ይሁን እንጂ ስለ

ሲግናል ኢንቴሊጀንስ በመረጃው የተነሳው ጉዳይ ዋሽንግተን በጣም አስፈላጊዋ ከሆኑ አጋሮቿ አንደኛውን እንደምትሰልል የሚጠቁም ነው ተብሏል። ባፈተለከው መረጃ የተከሰተው ፖለቲካዊና ዲፕሎማሲያዊ ቀውስ በዚህ ወር መጨረሻ ዩናይትድ ስቴትስን ለመጎብኘት ወደ ዋይት ሃውስ ለመምጣት በዝግጅት ላይ ለሚገኙት የደቡብ ኮሪያው ፕሬዚደንት ዩንሱክ ዮኤል አዳጋች ሁኔታ ሊፈጥርባቸው እንደሚችል ተመልክተዋል። በመጨረሻም

ቻይና አዲስ የሚመረቱ የሰው ሰራሽ ልዕቀት ወይም አርቲፊሻል ኢንቴሊጀንስ ምርቶች ለሕዝብ ይፋ ከመደረጋቸው በፊት የደህንነት ምዘና እንዲያቀርቡ የሚያዝ ሕግ እንደምታወጣ አስታወቀች። የአገሪቱ ኢንተርኔት ተቆጣጣሪ ድርጅት የሳይበር ስፔስ አስተዳደር ዛሬ ማክሰኞ ይፋ ባደረገው የህግ ረቂቅ ወደፊት የሚወጡ የአርቲፊሻል ኢንቴሊጀንስ ምርቶች የአገሪቱን መሰረታዊ የሶሻሊስት እሴቶች የሚያንጸባርቁ እንጂ የመንግስትን ስልጣን ማፍረስ የሚያበረታቱ መሆን አይገባቸውም ብለዋል።

የህግ ረቂቁ አርቲፊሻል ኢንተልጀንስ በብሔር በዘርና በፆታ ላይ ያተኮረ መድሎን የሚያበረታታ እንዲሁም የሐሰት መረጃዎችን የሚያሰራጭ መሆን የለበትም ይላል። የቀረበው የህግ ረቂቅ በዚህ ዓመት ውስጥ ተግባራዊ ይሆናል ተብሎ ይጠበቃል። ድንጋጌዎቹ የመጡት እንደ አሊባባ ጄዲኮም እና ባይዱ የመሳሰሉትን ጨምሮ

መሰረታቸውን በቻይና ያደረጉት በርካታ የቴክኖሎጂ ኩባንያዎች ጄኔሬቲቭ ኤአይ የተባሉት ምርቶችን በስፋት እየለቀቁ በመምጣታቸው መሆኑ ተመልክተዋል። ጄኔሬቲቭ ኤአይ የተባሉ እነዚህ ምርቶች የሰዎችን ንግግር መኮረጅና መናገር፣ ምስልና ጽሑፎችን በራሳቸው ማፍለቅ እንደሚችሉ ተገልጸዋል። እንዲህ ያሉትን የቴክኖሎጂ ውጤቶች መሰረቱን ዩናይትድ ስቴትስ ካሊፎርኒያ ግዛት ሳን ፍራንሲስኮ ውስጥ ያደረገው ኦፕን ኤአይ የተባለው ድርጅት በስፋት ማምረት መጀመሩ

ተገልጸዋል። በተለይም ድርጅቱ ባለፈው ህዳር ቻት ጂፒቲ የተባለውን አዲስ አርቲፊሻል ኢንተለጀንስ ውጤት ካስተዋወቀ ወዲህ ተወዳጅነቱ እየጨመረ መምጣቱ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 3 2015 ዓ.ም ዓ ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ

እየተላለፈ ይገኛል። አሁንም እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ቀዳሚ ወደ ሆነው የአብይር ዘገባችን እንለፍ።

መንግስት የሁሉንም የክልሎች ልዩ ኃይሎች ወደ ጸጥታ መዋቅሮች ማስገባት መጀመሩን ማስታወቁን ተከትሎ በአማራ ክልል የተለያዩ ከተሞች የተቀሰቀሰው ተቃውሞ ወደ ግጭት ማምራቱና የሰዎች ሕይወት ማለፉን ነዋሪዎች ገለጹ። በጉዳዩ ላይ ከክልሉም ሆነ ከፌዴራል መንግስት ተጨማሪ መረጃዎችን ማግኘት አልቻልንም። መስፍን አራጌ ዝርዝሩ አለው።

መንግስት የአማራ ክልል ልዩ ኃይል አባላትን በልዩ ልዩ የጸጥታ ተቋማት በማስገባት መልሶ ለማደራጀት የያዘውን ፕሮግራም በመቃወም በተለያዩ የአማራ ክልል ከተሞች የሚደረገው ሰልፍ ዛሬም መቀጠሉን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጹ። ደብረ ብርሃን ከተማ ውስጥ በመከላከያ ሰራዊት አባላትና ከክልሉ ልዩ ኃይልና ከፋኖ ታጣቂዎች ጋር በተደረገ የተኩስ ልውውጥ ሰዎች መሞታቸውን በስልክ ያገኝናቸው ነዋሪዎች ተናግረዋል። ስማቸው እንዲጠቀስ ያልፈለጉ የደብረ ብርሃን ከተማ ነዋሪ

ዛሬ አየሁ ያሉትን ለአሜሪካ ድምጽ ሲናገሩ። ሰው እየተጎዳ ነው ያለው። በጣም ቁስለኛ ብዙ ነው ያለው መቁጠር በሚያዳግት ሁኔታ ማለት ነው። እኔ ያለሁት ጠባሴ ነው ያለሁትኝ መከላከያ ዋስ ነው ያለው። የት አካባቢ ነው? የሞቱትን የተመለከትኳቸው ወደ ዋስ ናቸው ያሉት መድኃኔዓለም ቤተክርስቲያን አካባቢ ነው የተገደሉት። እዛ ነኝ ያለሁት እኔ በአይንም አውቃቸው የሰፈር ልጆች አንድ ሶስት ናቸው ወጣት ልጆች በጣም ልጆች የሆኑ ማለት ነው የተገደሉት። እንግዲህ ሌሎቹ ያው ባዶ እጃቸውን ናቸው በሲሊፐር የወጡ ምን

ግጭቱ ከተባባሰበት የከተማዋ ክፍል አንዱ ወደ ሀያ ሺህ የሚጠጉ ከተለያዩ የኦሮሚያ ክፍል የተፈናቀሉ ተፈናቃዮች የሚገኙበትና የቻይና ካምፕ እየተባለ የሚጠራው አካባቢ ሲሆን የሁለት ተፈናቃዮች ህይወት ማለፉን ስማቸውን እንዳይጠቀሰ የጠየቁን አንድ ተፈናቃይ ገልጸውልናል። ካምፕ ውስጥ እስካሁን ሁለት ሰው ሞቷል። ካምፕ ውስጥ እያሉ ሸራ ውስጥ እያሉ ነው የተገደሉት። ሬሳቸው አሁን እዛው ካምፕ ውስጥ ነው። በየት ወደ የት ወስዶ መቅበር ስላልተቻለ መስጊድ እዛ ውስጥ የለም። እዛው የተፈናቃዮቹ እዛ

ውስጥ ነው ሬሳቸው ያለው። አንድም በጣም የተቻለና እሷን ለማሳከም ተብሎ በቃ ማለፍም አልተቻለ። በጣም አስቸጋሪ የሆነበት ከምስራቅ ወለጋ የተፈናቀሉ ናቸው። መከላከያውና ከወዲ ያለው ልዩ ኃይሉ ተፈናቃይ ካምፕ ነው በመካከል ያለው። እነዚያ በማዲሆን እነዚህ በወዲ ማዲሆነ ይሄ ተኩሱ ነው። አዎ ተኩሱ ነው እኮ ከባድ መሰረት ነው የውዲሽቃ

እየተተኮሰ ነው። እኚህ ተፈናቃይ ሁለቱን ሟቾች በስም ጠቅሰው በጾታና በእድሜ ለይተው የነገሩን ሲሆን ሕይወታቸው ማለፉን ቤተሰባቸው እስኪሰማ ስማቸውን እንድናቆየው ጠይቀውናል። በሌላ በኩል ስማቸውን መግለጽ ያልፈለጉት የደብረ ብርሃኗ ነዋሪ የተኩስ ልውውጡ የተባባሰው ዛሬ ቢሆንም የተጀመረው ግን ትናንት መሆኑን ይናገራሉ። ትናንትና ግርግር ነበረ። በግርግሩ መሀል እዚያ ያሉ ፖሊሶች ናቸው እየተኮሱ የነበሩት። ከሞተው ውስጥ አንዱ የኔ

ቤተሰብ ነው ኦፕሬተር ነው ለስራ በወጣበት ነው በተተኮሰ ጥይት የተገደለው ያነጋገርናቸው ተፈናቃይና የከተማዋ ነዋሪ በተኩስ ልውጡ ምክንያት ቁጥር ጠቅሰው የሰዎች ህይወት ስለማለፉ እና የቆሰሉ ሰዎች ስለመኖራቸው የገለጹ ሲሆን በጉዳዩ ላይ ከከተማ አስተዳደሩ ከፖሊስ ከሆስፒታል እና ከክልሉ መንግስት አመራሮች መረጃ ለማግኘት ያደረግነው ጥረት ስልካቸው ስለማይነሳና ና ስላልሰራ ልናገኛቸው አልቻለም በአማራ ክልል በደብረ

ደብረ ብርሃንም ሆነ በሌሎች ከተሞች አመፅና ግጭት የተቀሰቀሰው በሁሉም ክልሎች የሚገኙ ልዩ ኃይሎችን መልሶ ማደራጀት በሚል በመንግስት ይፋ የሆነው ፕሮግራምን በመቃወም ነው። የመልሶ ማደራጀቱን ውሳኔ ተቃውመው ሰልፍ የሚወጡት ተቃዋሚዎች ውሳኔው ወቅቱን ያላገናዘበ ነው ሲሉ ይተቻሉ። በክልሉ ላይ ከልዩ ልዩ አቅጣጫዎች ስጋት ደቅነዋል ያሏቸው ኃይሎች ትጥቅ መፍታታቸው አለመረጋገጡን የአማራ ክልል ከሚያዋስናቸው ክልሎች ጋር የይገባኛል ውዝግብ

በሚነሳባቸው አካባቢዎች ነዋሪ የሆነው ህዝብ ለጸጥታው ማስተማመኛ አለማግኘቱንና በሚሊዮን የሚቆጠሩ የአማራ ብሔር ተፈናቃዮች ወደ ቀያቸው ገና ያልተመለሱ መሆናቸውን ለተቃውሟቸው በአስረጅነት ይጠቅሳሉ። ሆኖም ከቀናት በፊት የክልሉ መንግስት ባወጣው መግለጫ ልዩ ኃይሎችን መልሶ ማደራጀት ሲል የጠራው እንቅስቃሴ የኢትዮጵያን ህልውና የሚያበረታ የመከላከያ ሰራዊትን የሚያጠናክር፣ የህዝቦችን የጋራ ሰላም የሚያረጋግጥ በሁሉም ክልሎች አመራሮች ታ

ምኖበት እየተገባበት ስራ እንደሆነ አብራርቷል። በጉዳዩ ላይ ከቀናት በፊት መግለጫ የሰጡት የክልሉ ርዕሰ መስተዳደር ይልቃል ከፋለ በአፈጻጸም ላይ ታይቷል ባሉት ክፍተትና በፕሮፓጋንዳ የተነሳ በአንዳንድ ከተሞች የሰላማዊ ሰልፍ እንቅስቃሴዎች፣ የአድማ ጥሪ እንዲሁም የሰዎችና የተሽከርካሪዎች እንቅስቃሴን የመገደብ አዝማሚያዎች እየታዩ መሆናቸውን ገልጸዋል። ርዕሰ መስተዳደሩ የአፈጻጸም ክፍተት በማለት የገለጹት ችግር በምን ምክንያትና በማን አማካይነት እንደተፈጠ

ረግን ያሉት ነገር የለም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ እሁድ ዕለት ባወጡት መግለጫ የአንዱ ክልል ልዩ ኃይል አሁን ትጥቅ ይፍታ የሌላ ክልል ግን ይቆይ የሚል ውሳኔ እንደሌለ ጠቅሰዋል። ይህ ውሳኔ ለኢትዮጵያ ህብረ ብሔራዊ አንድነትና ለህዝቡም ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል። ጠቅላይ ሚኒስትሩ ሰገባቸው የሚቃወሙትን ለማስረዳትና ለማሳመን ጥረት ይደረጋል ሲሉም አክለዋል። ሆን ብለው የአፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢው የህግ ማስ

ማስከበር እርምጃ ይወሰዳል። ለዚህም በቂ ዝግጅት ተደርጓል በማለት አስጠንቅቀዋል። አንዳንድ የአማራ ክልል ከተሞች በኮሚኒኬሽን መምሪያዎቻቸው አማካኝነት ባወጧቸው የእንቅስቃሴ ገደቦች መከልከያ የአስቸኳይ ጊዜ አዋጃዎች የጦር መሳሪያ ይዞ መንቀሳቀስን፣ አድማ መቀስቀስ፣ ያልተፈቀደ ሰልፍ ማድረግ እና መንገድ መዝጋት የመሳሰሉት ላይ ክልክላዎችን አስቀምጠዋል። በደብረ ብርሃን ከተማ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ወቅታዊ ሁኔታ እስከሚስተካከል ከሚስተካከል ድረስ

ከካምፑ ውጭ እንዳይወጡ ክልከላ መደረጉን የከተማዋ አስተዳደር ባወጣው መግለጫ አሳስበዋል። የደብረ ብርሃን ከተማ አስተዳደር መንግስት ኮሚኒኬሽን በማህበራዊ ትስስር ገጹ ባሰፈረው መልእክትም በአማራ ክልል የሰሜን ሸዋ ዞን አገረ ስብከት ሊቀ ጳጳስ አቡነ ቀለሚንጦስ የተከስተውን ችግር በሃይማኖት አባቶችና በአገር ሽማግሌዎች በሽምግልና እንዲፈታ ጥሪ አስተላልፈዋል። በተያዘ ዜና ዛሬ ባህርዳር ውስጥም የተኩስ ልውጦች እንደነበሩ አንድ ስማቸውን መግለጽ ያልፈለጉ የከተማዋ ነዋሪ

ለአሜሪካ ድምጽ ተናግረዋል። በየአካባቢው የተኩስ ሩምታ እየተሰማ ነው። በየአካባቢው ያሉ ወጣቶችም ጎማ እያቃጠሉ እና የተለያዩ ተኩሶች እየተሰሙ ነው። አሁን እኔ ከቀኑ ስድስት ሰዓት ላይ ልጅ የትርሴት ሂዳ ነበር። ሰላም መስሎን እኛ ልጆቻችን ልከን ነበር። ልጆቻችንን ከትርሴት በሳይክል አምጥቼ አሁን ስገባ ነው የደወልክልኝ እና በየአቅጣጫው ተኩስን ይሰማል። አሁን ራሱ እያወራው ተኩስ እየሰማሁ ነው ያለሁት። ከተማው በጣም ወደ አለመረጋጋት ውስጥ እየገባ ነው። ወላጆች ደግሞ ተማሪዎቻቸውን ወደ

የሚፈልገው ምንም አይነት የትራንስፖርት አገልግሎት የለም። በጣም በጭንቅ ውስጥ ነው ያሉት። በእግራቸውም ይዘው ሲመጡ ያየኋቸው ወላጆች አሉ። በጣም ከባድ የሆነ አለመረጋጋት ውስጥ ነው ያለ ነው።

ጉዳት የደረሰባቸውን ሰዎች የመመልከት አጋጣሚ ነበረው? አዎ የተመቱ ሰዎች ነበሩ በጥይት የቆሰሉም። ከፖሊስም የቆሰለ ሰው አይቻለሁ በድንጋይ እየተመታ በአጋጣሚ ባለፍኩበት አካባቢ አምቡላንሶችም ይዘው ሲሄዱ አይቻለሁ። ግጭቱ በማን እና በማን መካከል ይመስለዎታል? በህዝቡና በመከላከያ ነው አሁን እያየሁ ያለሁት። አልፎ አልፎም እነዚህ አድማ ብተና ፖሊሶች አሉ ህዝባዊ ፖሊሶችም አሉ ቀይ ቦኔት መከላከያ ኃይሎችም አሉ። ቀይ ለባሾች በፓትሮል ሆነው ይዞራሉ። ይሄ ነው ብሎ ለመለየት አዳጋች ነው። ሁሉም ቦታ ላይ ተኩሳለሁ።

ሁሉም ቦታ ላይ ብጥብጥ አለ። አስተያየት ሰጪው በክልሉ የተስተዋለው አለመረጋጋት ልዩ ኃይሉ ትጥቅ መፍታት የለበትም ከሚለው አቋም በተጨማሪ የፖለቲካዊና ኢኮኖሚያዊ ጥያቄዎች የታከሉበት ነው ይላሉ። አሁን ሰው ምሬቱን ነው እየገለጽ ያለው ብሶታል። የባሰ ህዝብ ያለ ግን ምክንያት ፈልጎ በዚህ አጋጣሚ ጠቅሞ ነው ወደዚህ ነገር ውስጥ እየገባ ያለ። ተመሳሳይ ተቃውሞም በኮምቦልቻ ከተማ መካሄዱን እንዲሁ ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ በስልክ ገልጸውልናል። በዋነኝነት ልዩ

ይፍረስ የሚለውን ለመቃወም ነው። በተጨማሪም ያው በአማራ ህዝብ ላይ ከለውጡ በኋላ ያለውን በደል እና መፈናቀል ስደትም የመቃወም እንትን ነው። ከማህበረሰቡ የተወጣጡ ብዙ ሰዎች የተሳተፉበት ሰላማዊ ሰልፍ እና ቢሮዎች፣ ባንኮች፣ ሁሉም ተቋማት የተዘጉበት ነው ያለው። መንገዶችም ዝግ ናቸው። አንዳንድ የጸጥታ አካላት ነው የሚንቀሳቀሱት። ሌላ እንቅስቃሴ የለም። የመኪና እንቅስቃሴ አንዳንድ ቦታ ላይ ጎማዎች እየተቃጠሉ ነው አሁን

ቀጥ ይታየኛል ወደ ሺሻ በር የሚባሉ አካባቢ ላይ በደሴ፣ ኮምቦልቻ፣ ደብረ ብርሃን፣ ቆቦና ሌሎች አካባቢዎች መደበኛ የስራ እንቅስቃሴ መቋረጡን ባንክና የንግድ ድርጅቶች መዘጋታቸውን ነዋሪዎች አስታውቀዋል። በአማራ ክልል የተቀሰቀሰውን ተቃውሞ በተመለከተ ዘገባ ያስነበበው የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ አንድ የጎንደር ከተማ ነዋሪን ጠቅሶ ከተማ ውስጥ እሁድ ዕለት የአማራ መብት እንዲከበር የሚጠይቁና የኢትዮጵያ መንግስትን የሚቃወሙ መፈክሮች

ሰዎች የተሰማበት ሰልፍ መደረጉን ጠቅሰዋል። ለአሜሪካ ድምፅ መስፍን አራጌ ነኝ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ር ዘገባውን ነበር የተከታተላችሁት። የትንታኔው መጽሄት ይቀጥላል።

በዚሁ ከአማራ ክልል በቀጠለው የልዩ ኃይል መዋቅራዊ ለውጥ ተቃውሞ ጋር ተያይዞ በተፈጠረ ግጭት ሁለት ሰራተኞቹ መገደላቸውን የካቶሊክ እርዳታ ቡድን አስታውቋል። ዝርዝሩ እንደሚከተለው ይቀርባል።

በኢትዮጵያ የአማራ ክልል ውስጥ የመንግስትን የልዩ ኃይል መዋቅራዊ ለውጥ ውሳኔ በመቃወም በተቀሰቀሰው ሁከት ሁለት የካቶሊክ እርዳታ ሰጪ ሰራተኞች መገደላቸውን የእርዳታ ቡድኑ አስታወቀ። ሰራተኞቹ የተገደሉት ባለፈው እሁድ እንደነበር የጠቀሰው አሶሲየትድ ፕሬስ

መንግስት በሀገሪቱ የሚገኙ የ11 ክልሎች ልዩ ኃይሎችን መዋቅር አፍርሶ ወደ ፌዴራል ኃይሎች ለመቀላቀል ያሳለፈው ውሳኔ ህዝባዊ አመፅ መቀስቀሱን በዘገባው አመልክቷል። በኢትዮጵያ ላለፉት 60 ዓመታት ሲንቀሳቀስ መቆየቱን የገለጸው የእርዳታ ቡድኑ ባወጣው መግለጫ ቹልቶንጊክ የተባለ የጸጥታ መኮንንና

አማረ ክንዲያ የተባለ አሽከርካሪ እሁድ ዕለት ወደ አዲስ አበባ በመመለስ ላይ እያሉ በጥይት ተመተው ተገድለዋል ያለ ሲሆን፣ ስለ ግድያው ዝርዝር መረጃ አለመኖሩን ገልጿል። በጉዳዩ አሳሳቢነት ምክንያት ስማቸው እንዳይገለጽ የጠየቁ ሶስት የሰብአዊ እርዳታ ኃላፊዎች ለአሶሴትድ ፕሬስ እንደተናገሩት ግድያው የተፈጸመው ባለፈው እሁድ

በቆቦ ከተማ አቅራቢያ በፌዴራሉ የመከላከያ ሰራዊትና በአማራ ክልል ኃይሎች መካከል በተፈጠረ ግጭት ነው። የድንጋጤያችንን እና የሀዘናችንን ጥልቀት መለካት አዳጋች ነው። በዚህ ትርጉም የለሽ ጥቃት ተበሳጭተናል ያሉት የካቶሊክ እርዳታ አገልግሎት የኢትዮጵያ ወኪል አቶ ዘመዴ ዘውዴ፣ የካቶሊክ የእርዳታ ተቋም ኢትዮጵያ ውስጥ በጣም ተጋላጭ የሆኑ ማህበረሰቦችን ለማገልገል የሚሰራ የሰብአዊ ረዴት ተቋም ነው ብለዋል።

ወኪሉ አክለው በሰራተኞቹ ላይ የተፈጸመው ግድያ የእርዳታ ተቋሙን ከአገልግሎቱ እንደማያግደው በመጥቀስ ለኢትዮጵያ ሕዝብ ድጋፋችንን ለመቀጠል ቁርጠኝነታችንን እንገልጻለን ብለዋል። ባለፈው ሳምንት መጨረሻ በልዩ ልዩ የአማራ ክልል ከተሞች የተቃውሞ ሰልፎችና የተኩስ ልውውጦች የተካሄዱ ሲሆን በአንዳንድ አካባቢዎች ሁኔታው እስከ ሰኞ ድረስ መቀጠሉን ነዋሪዎች ተናግረዋል።

አለመረጋጋቱ የተከሰተው መንግስት ለሀገሪቱ የጸጥታ ስጋት ናቸው ያላቸውን የክልል ኃይሎች ዳግም በማደራጀት ጠንካራና የተማከለ ሰራዊት ለመገንባት መወሰኑን ካስታወቀ በኋላ ነው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ያወጣውና አሶሴትድ ፕሬስ የተመለከተው የጸጥታ ማስጠንቀቂያ በቆቦ በወልዲያና በሰቆጣ አካባቢዎች በአማራ ልዩ ኃይሎችና በፌዴራል ሰራዊት መካከል

ከባድ የጦር መሳሪያዎችን ያካተተ የተኩስ ልውውጥ እንደነበር ገልጿል። የኤምባሲው ማስጠንቀቂያ አክሎም በቆቦ ዙሪያ በተካሄደው የተኩስ ልውውጥ የሰው ህይወት ማለፉን አመልክቷል። በሌሎች የአማራ ክልል አካባቢዎች ደግሞ ተቃዋሚዎች ጎማዎችን በጎዳናዎች ላይ በማቃጠል መንገድ የዘጉ ሲሆን ይህም በኢትዮጵያ ሁለተኛው ትልቁ ክልል እንቅስቃሴዎችን አስተጋግሏል። መንግስትም የሰዓት እላፊና የእንቅስቃሴ ገደቦችን በመጣል

በበርካታ አካባቢዎች የኢንተርኔት አገልግሎት እንዲቋረጥ አድርጓል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ህዝባዊ ተቃውሞ ቢገጥማቸውም

ፕሮግራሙን ማንኛውንም ዋጋ በመክፈል ወደፊት እንደሚገፉበት ባለፈው እሁድ ባስታወቁበት የማህበራዊ ትስስር ገጻቸው፣ ሆን ብለው አፍራሽ ሚና በሚጫወቱ አካላት ላይ የህግ ማስከበር እርምጃ እንደሚወሰድ አስጠንቅቀዋል። የኢትዮጵያ ህገ መንግስት ክልሎች ህግንና ስርዓትን ለማስከበር የፖሊስ ኃይል ማቋቋም እንደሚችሉ ቢደነግግም፣ አብዛኞቹ ክልሎች ጠንካራ የጸጥታ ኃይሎችን ገንብተዋል።

በመሬትና በሀብት ክፍፍል ምክንያት በሚፈጠሩ አለመግባባቶች በክልሎች አዋሳኞች በሚኖሩ ማህበረሰቦች መካከል የሚፈጠር ግጭት የተለመደ ሲሆን ጠቅላይ ሚኒስትሩ የክልል ጸጥታ ኃይሎች የኢትዮጵያን አንድነት አደጋ ላይ እንደጣሉት በማስታወሻቸው አስፍረዋል።

እንደ አውሮፓውያን አቆጣጠር በ2020 በትግራይ በተቀሰቀሰውና ባለፈው ዓመት ህዳር ወር ላይ በተፈረመ የሰላም ስምምነት በቆመው ጦርነት የአማራ ክልል ኃይሎች ከፌዴራል ሰራዊቱ ጋር ሆነው ከህወሀት ኃይሎች ጋር በመዋጋት ትልቅ ሚና ተጫውተዋል። የፌዴራል መንግስቱ እንደ አውሮፓውያን አቆጣጠር በ2021 ጦርነቱ ወደ ክልላቸው እንዳይስፋፋ መግታት ባለመቻሉና በኢትዮጵያ ትልቁ ክልል በሆነው የኦሮሚያ ክልል

ታጣቂዎች በአማራ ተወላጆች ላይ የሚያደርሱትን ጥቃት ባለማስቆሙ በርካታ የአማራ ተወላጆች ዘንድ የመካድ ስሜት ይስተዋላል። የብሔሩ ተወላጆች የክልላቸው ልዩ ኃይል ከፈረሰ ምንም አይነት የጥበቃ ዋስትና እንደማያገኙም ስጋታቸውን ይገልጻሉ።

በሌላ በኩል የፌዴራል መንግስት የክልል ኃይሎችን ለመበተን ውሳኔ ማሳለፉን ተከትሎ በአማራ ክልል እየተካሄዱ ስላሉ ተቃውሞዎች በጋዜጠኞች የተጠየቁት የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቬንዳንት ፓቴል በሰጡት ምላሽ ስለ ጉዳዩ እንደማያውቁና እንደሚያጣሩ ገልጸው፣ ሆኖም በኅዳር ወር ግጭት ለማቆም የተደረሰውን ስምምነት ወደፊት ለማስቀጠል ሁሉም ወገኖች ጥረት ማድረግ እንዳለባቸው ተናግረዋል።

Thank you.

በተከታዩ ዘገባ ደግሞ ወደ ደቡብ እናምራና የኮንሶና የደቡብ ኦሞ ዞኖችን እንመለከታለን። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ድርቁ በርትቶባቸው በነበሩ የኮንሶና የደቡብ ኦሞ ዞኖች የሚገኙ አርሶ አደሮች ዝናብ መጣል በመጀመሩ ማሳቸውን ለማረስ ጥረት ቢያደርጉም የዘርና የአፈር ማዳበሪያ እጥረት ገጥሟቸው እየተቸገሩ መሆናቸውን ለአሜሪካ ድምጽ ገልጸዋል። የዞኖቹ የግብርና መምሪያዎች ችግሩ መኖሩን አረጋግጠው የታረሰ

ሰው መሬት ጦም እንዳያድር ምርጥ ዘርና የአፈር ማዳበሪያ ለማቅረብ ጥረት እያደረጉ መሆናቸውን ተናግረዋል። በሁለቱ ዞኖች ከግማሽ ሚሊዮን በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸውም አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ያለው። በደቡብ ኦሞ ዞን የሐመር ወረዳ ነዋሪ የሆኑት አቶ አይከሻንቆ እንደጠቆሙት በዞኑ ላለፉት አራት ዓመታት በአካባቢያቸው በርቶ በቆየው ድርቅ ሳቢያ ለችግር ተጋልጧል። የበረታውን ድርቅ ተከትሎ ራብ መከሰቱን ጠቅሰው

ዘር መግዣም እንዳሳጣቸው ተናግሯል። በዚህ ምክንያት ኬት ምርጥ ዘር ያ ይመጣል ኬት ነው የሚመጣው ከድርቅ ምክንያት ያው እንግዲህ ምርጥ ዘር የለም ማለት ይቻላል። እዚህ አልመጣም። በቆሎ እኮ እኛ ጋር እዚህ አማር ላይ አንድ መቶ ሀምሳ ብር ነው። አንድ ማርቲ ማሽላ መቶ ሰላሳ ብር ገብቷል። አዎ በጣም በጣም በጣም ውድ ነው። ድሮ ሰላሳ ብር የነበረው ዛሬ መቶ ሀምሳ ና መቶ ሰላሳ ሲገባ እንግዲህ

በጣም የተሳሰበን ነው። በአሁኑ ወቅት ዝናብ የጣለ መሆኑን የገለጹት አቶ አይኬም ያረሱትን መሬት በዘር ለመሸፈን የምርጥ ዘርና የአፈር ማዳበሪያ እጥረት እንደገጠማቸው አመላክቷል። በኮንሶ ዞን የካራት ዙሪያ ወረዳ ነዋሪ የሆኑት አርሶ አደር ካላ ላጎሳ በበኩላቸው የምርጥ ዘርና የአፈር ማዳበሪያ ችግር መኖሩን ተናግሯል። አሁን ስናብ ነው እኔ ስናብ ነው አታብር እንጂ ከሁለት ዓመት በቃ አሁን ትንሽ ስናብ አገኝተናል። አሁን አንድ ማታ ማራ ሺ ስድስት መቶ ብር ነው አንድ

ስለዚህ አሁን እኛ ገና ገና እንዴት እናድርግ እንዴት እናወጣለን እንዴት እንሆናለን ብለን ያስበን እኛ እኛ በኮንቶ ዞን የግብርና መምሪያ ኃላፊ አቶ ከፈነች ቲሮም የምርጥ ዘርና የአፈር ማዳበሪያ እጥረት መኖሩን አረጋግጠው በተለያየ መንገድ በማቅረብ ላይ እንዳሉ ማስታውቀዋል። በግብርና መምሪያ በኩል የተለያዩ ድጋፎች ስናደርግ ነበር ያ ማለት የአፈር ማዳበሪያ በሚመለከት ከአምና ኬሶካቸ ላይ የነበረ ማዳበሪያ አለ ዘንድሮ ደግሞ

ከአዲሱ በጀት ዓመት ጋር የገባ ማለት ቶታሊ ወደ ስምንት ሺ ሁለት መቶ ስልሳ ስድስት የአፈር ማዳበሪያ በእጃችን ላይ አለ። እስከ ትላንትና ወደ ድረስ ተሰራጮ ከአፈር ላይ የተቀላቀለ ወደ አንድ ሺ አምስት መቶ አርባ ስድስት ኩንታል በአርሶ አደሩ እጅ ገብተዋል አለማለት ነው። መርጥ ዛሬ በምመለከት እንግዲህ አርሶ አደሩን ላለፉት ሁለት ዛ

አራት አመት ወይም አራት የምርት ዘመን ምርት አላመረትም። ስለዚህ በእጁ ላይ ያለው ቀደም ስልም ከድርጎና ከግጭቱ ጋር ተያይዘው በእጁ ላይ ምርጥ ዘር አልነበረውም። ባለእርሻ አካላትንና መንግስትን በማስተባበር አንድ ሺ ስድስት መቶ አርባ አንድ የተለያዩ የምርጥ ዘሮች ወደ አርሳ ድርጅ ገብቷል እና እነዚህ ወደ አርሳ ድርጅ በቂ ናቸው ባይባለም እነዚህ ለአርሶ አደሩ ምርትና ምርታ እንዲያሳድር ለቀጣይ ደግሞ ሊገኝ የሚችለው የበልግ እርሻን ተግባራዊ እንዲያደርግ ነው እያደረግናል ነው

መዘራት ከሚገባው እንግዲህ አንድ መቶ አስራ አንድ ሺ አንድ መቶ አርባ አራት ሄክታር ነው በዘር መሸፈን ያለበት ብለ የምናምነው እስከ ዛሬ ጠዋት ድረስ ዘጠና ሶስት ሺ አራት መቶ አስራ አምስት ሄክታር ወይንም ሰማንያ ሶስት ፐርሰንት በዘር መሸፈን ይችላል። በዞኑ በድርቅ ሳቢያ ከሁለት መቶ ሀያ ሰባት ሺህ በላይ ዜጎች ለአስቸኳይ ጊዜ የምግብ እርዳታ ጠባቂነት መጋለጣቸውን ተናግሯል።

እንደ አቶ ካላላ አባባል እየቀረበ ነው የተባለው ምርጥ ዘርና የአፈር ማዳበሪያ ተከታታይ ዓመታትን በድርቅ ላሳለፈ አርሶ አደር ዋጋው የማይቀመስ ነው ብሏል። ይህ በቆሎ አለጎቃ ነው እና ግን መጀመሪያ የለም

ሌላ በታ ሌላ ቦታ በቶ አይ ብብር ነው የምገዛኛው ነው ነበና አንድ ዳሳ አልቆቆ አንድ ዳሳ ሶስት መቶ ብር ነው። በደቡብ ኦሞ ዞን የግብርና መምሪያ ኃላፊ አቶ ባንክ ወኔ በበኩላቸው በዞኑ የምርጥ ዘርና የአፈር ማዳበሪያ እጥረት ስለመኖሩ በአርሶ አደሮቹ የቀረበው ቅሬታ ትክክለኛ እንደሆነ ማረጋግጠዋል።

አስተዳደሩ ወደ ማሳ ዘምት ምርጥ ዘር እጥረት ገጠመን። ስለዚህ አንዳንዱ ገና በድልድል ሂደት ላይ ያለውም ከክልሉ ጋርም እየተናበብን የተወሰነ ዘር ካገኘን በኋላ የዘር እጥረት ስለገጠመን ወደ ኦሮሚያ

ወደ አሰላ አካባቢ የተወሰነ ብልብል አግኝተን ከዛ የተወሰነን አገኘን በኋላም የተወሰነ አርባ ምንጭ አካባቢ ላይ በማህበራት የተባዛ ዘር ነበረና ከዛም የተወሰነ አገኘንና ሌሎችም ሌሎችን ደግሞ በዞኑ የሚንቀሳቀሱ ረጂ ድርጅቶችን እንደዛው እነዚህ በፀሐዩ ወይ በድርቁ የተጎዱ አካባቢዎችን ለማካካሻ መልክ ገዝቶ ለማቅረብም ስለፈለጉ ከነዛ አካላት ጋርም ከክልሉ ጋርም የተናበበን የተወሰነ የዘር አግኝተናል። ይሁን እንጂ ከልዩ ልዩ አካላት ጋር በመነጋገር

ዘር እያቀረብ ነው ብሏል። በሎቄም የበቆሎም የቀረቡ አሉ። እነዙን አለም መርኩን ባለፈው ሰባት መቶ ሀምሳ ዘጠኝ ኩንታል

በነዚህ በችግር ጊዜ ዳና በግዢ መልክ ሲቀርብ የነበረው በዛ ደረጃ ሄዷል። ከኋላ የተለያዩ ረጅ ድርጅቶች በነፋኦም የቀረቡ ከፍ ያለ ቁጥር አለ። ዘጠኝ መቶ በላይ ዘር ማሰራጨት ተችሏል በእጃችን አሁን ባለው ነገር ግን ባሌ በቆሎን ከወሰደን ወደ አርባ ሁለት ሺህ ሄክታር ለማረስ ነው ሰባት ሺህ ሁለት መቶ በላይ ኩንታል ለማቅረብ ነበረ ሀሳባችን። ነገር ግን በቆሎ ከአንድ ሺህ በታች ነው የቀረበው። የአፈር ማዳበሪያም እያቀረብ ነው ሲሉ አክለዋል። የአፈር ማዳበሪያ ላይ በፊት የነበረው

ነበሩ ሶስት ሺህ ሁለት መቶ አካባቢ ነበረ። በእጃችን ያገረው ከመኸር ከኋላ ለአንዳንድ ወረዳዎች ላይ አራት መቶ ሁለት መቶ ሶስት መቶ እንደዛ የደረሱ አሉ። የክልሉን በተለይም ለዓመታት በድርቅ የአሳላፊ አካባቢዎችን የምርጥ ዘርና የአፈር ማዳበሪያ ፍላጎትና አቅርቦት በተመለከተ ጠቅለል ያለ መረጃ ከክልሉ ግብርና ቢሮ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለም ሰሞኑን ኦቻ ባወጣው ሪፖርት በአገሪቱ

በድርቅ ሳቢያ ለረሃብ ከተጋለጡ 13 ሚሊዮን ዜጎች ውስጥ 3.2 ሚሊዮን ሰዎች አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው ማስታወቁ ይታወሳል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል የደቡብ ኦሞና የኮንሶ ዞኖች ከግማሽ ሚሊዮን በላይ የሚደርሱ ዜጎች አስቸኳይ ሰብአዊ እርዳታ ሊቀርብላቸው እንደሚገባም ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

ውጪ ወዳገኘናቸው ዜናዎች ስናልፍ ደግሞ ሱዳንን እንመለከታለን። በሱዳን የተካሄደውን ህዝባዊ አመፅ ተከትሎ ወታደራዊ መሪዎች የፕሬዚዳንት ኦማር አልባሽርን ከስልጣን ካስወገዱ ዛሬ አራተኛ አመቱ ነው። የሲቪል መንግስት ለማቋቋም የነበረው ተስፋ ግን አሁንም አልተሟላም። በሱዳን ያሉ የዲሞክራሲያ አቀንቃኞች ስልጣንን ከወንበሩ ከወታደሩ ለመንጠቅ በመታገል ላይ ናቸው ሲል ሄነሪ ዊልከንስ የላከውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።

ለ30 ዓመታት በስልጣን ላይ የነበረው የኦማር አልበሺር ወታደራዊ አገዛዝን ለመጣል በህዝባዊ አመፅ ለተሳተፉ ሰዎች ሲያልሙት የነበረው በሲቪል የሚመራ መንግስትን ማቋቋም ገና የተጨበጠ ጉዳይ ሊሆን አልቻለም። ከአልበሺር በኋላ ተቋቁሞ የነበረውን የሲቪል አስተዳደር 18 ወራት ከቆየ በኋላ በጥቅምት 2013 ወታደራዊ ሁንታ በመፈንቅለ መንግስት አስወግዶ ስልጣኑን ተቆጣጥሯል።

በየቀኑ የሚደረገውን ተቃውሞ ከሚያስተባብሩት አንዱ የሆነው መሐመድ አሊ ወታደሩ በዲሞክራሲያዊ መንገድ ቁጥጥር ስር መሆን አለበት ይላል። ማለት ወታደራዊ ኃይሉ ራሱን የቻለና ለብቻው የተነጠለ መሆን የለበትም። ይህ የዲሞክራሲ ሂደቱን ለማረጋገጥ ወሳኝ ሂደት ነው። ሰዎች በዚህ ማመን አለባቸው። የሽግግር መንግስት በቦታው አስቀምጦ ዞር እንደሚል ወታደራዊ መንግስት ለወራት ሲናገር ቆይቷል።

ይህን ለማድረግም የተረቀቀው የፖለቲካ ስምምነት ባለፈው ሳምንት መፈረም ነበረበት። በመጨረሻ ደቂቃ ላይ ለሌላ ጊዜ እንዲሸጋገር ሆኗል። በድርድሩ ተሳታፊ የነበሩ ፖለቲከኛና የብሔራዊ ኡማ ፓርቲው ምክትል ሊቀመንበር ሜሪያም አልሳዲቂ ባለፈው ወር ለቪኦኤ ይህን ብለው ነበር this broad based government

ለመጪው ጊዜያዊ መንግስት ስኬት ሰፊ መሰረት ያለው አይነት መንግስት መቋቋሙን እንፈልገዋለን። ችግሮቻችንን እስክንፈታ ከአንድ እስከ ሶስት ወር የሚቆይ የሞግዜት አስተዳደር የሚኖርበትንም ሁኔታ እንደሌላ አማራጭ መመልከት ሊያስፈልገን ይችላል። የተቃውሞ ሰልፍ አድራጊዎቹ እንደሚሉት ሂደቱ ከዚህ በላይ መዘግየት የለበትም። የመንግስት ሠራተኞችና መምህራን ለወራት ደመወዝ እንዳልተከፈላቸውና

እንደ መንግስት መደረግ ያለባቸው ነገሮች እንደቆሙ ነው ይላሉ ሰልፈኞቹ። የገንዘብ ሚኒስትሩ ጅብሪል ኢብራሂም ባለፈው ወር ለቪኦኤ ይህን ተናግረው ነበር። የፖለቲካ ኃይሎች በጠረጴዛ ዙሪያ ተቀምጠው የሲቪል መንግስት የሚመሰረትበትን መንገድ መሻት አለባቸው። አሁን ተቀርበናል። ተንታኞች እንደሚሉት ደግሞ ወታደራዊ አስተዳደሮች ወደ ሲቪል አስተዳደር የሚደረገውን ሂደት ያዘገያሉ

ምክንያቱም ኃይላቸውን ለማጠናከር ሲሉ። በዓለም አቀፍ ጥናት ማዕከል ውስጥ ተመራማሪ የሆኑት ካሜሮን ሄድሰን የሚሉት አለ። ይህ ረጅም ጊዜ በወሰደ ቁጥር ወታደሩ እጁን በገንዘብ ተቋማት ውስጥ የመደበቅ አቅም ይሰጠዋል። ከውስጥም ሆነ ከውጭ የሚመጣውን ግፊት ለመቋቋም ስር የሰደደ ዲፕሎማሲያዊ ግንኙነት እንዲፈጥር ያስችለዋል። በአፍሪካ ቀንድ በሴቶች ጉዳይ ላይ የሚያተኩር ተቋም ውስጥ የሚሰሩት ሀላል አል ካሪብ

ሂደቱ በተጓተተ ቁጥር ስለሚፈጥረው ችግር ይናገራሉ። መጥፎ ሁኔታን ነው የሚፈጥረው፣ ምክንያቱም በሱዳን ያለው ችግር እየጋመ መጥቷል። ወታደራዊ መፈንቅለ መንግስት ስራን የሚያስፈጽም መንግስት እንዳይኖር አድርጓል። አጠቃላይ ሁኔታው አስቸጋሪ ነው። ከዚህ በተጨማሪም ግጭት እየተካሄደ ባለባቸውም ሆነ ከዚህ በፊት ግጭት ተከስቶ በነበረባቸው አካባቢዎች የጸጥታ አለመኖር እጅግ አስፈሪ የሆነ ነው።

በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ በሱዳን እየተባባሰ ስላለ ሁከት ስጋታቸውን ገልጸው ሁኔታውን ለመቀየርና ወደ ሲቪል አስተዳደር ሽግግር እንዲኖር አዲስ ግፊት እንዲደረግ ጥሪ አድርገዋል።

እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ መሰናዶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሻገረው። ለሁለተኛው አጋማሽ የመጀመሪያው መሰናዳችን የሚሆነው ደግሞ ሳምንታዊው ንግድና ኢኮኖሚ ዝግጅታችን ነው።

የገንዘብ ሚኒስትር አህመድ ሺዴ እና የዓለም ባንክ ገዢ ማሞ ምህረቱ የሚገኙባቸው የኢትዮጵያ ባለስልጣናት ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ አመራሮች ጋር በአሜሪካ ውይይት እያደረጉ መሆናቸውን አምባሳደር ስለሺ በቀለ ገልጸዋል። በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ስለሺ በቀለ እስካሁን ድረስ ሰባት ውይይቶች መደረጋቸውን በትዊተር ገጻቸው ጠቅሰዋል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ በበኩሉ

ባለሙያዎቹ ባለፈው ሳምንት በኢትዮጵያ ከባለስልጣናት ጋር በአዲስ አበባ ያደረጉት ውይይት አዎንታዊ እርምጃ የታየበት እንደነበር አስታውቀዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋማቱ ጋር የሚያካሂደው ውይይት የልማት ስራውን ለማከናወን የሚያስችል ብድር ለማግኘትና

የእዳ ሽግሽግ ለማድረግ እንደሚያግዘው አስረድተዋል የኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ደግሞ የገንዘብ ተቋማቱ ድጋፍ ከቅድመ ሁኔታ ጋር ተያይዞ የሚመጣ በመሆኑ ጥንቃቄ እንደሚያስፈልገው ያሳስባሉ ገብረ ሚካኤል ገብረ መድህን ዝርዝሩን ተከታትሎታል በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ስለሺ በቀለ እንዳመለከቱት

የኢትዮጵያ ባለስልጣናት ከዓለም ባንክ እና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ፕሬዚዳንቶች፣ ዳይሬክተሮችና የቀድሞ አመራሮች ጋር ውይይት እያደረጉ ናቸው። እስካሁን ድረስ ሰባት ስብሰባዎች መደረጋቸውን የጠቀሱት አምባሳደር ስለሺ የኢትዮጵያ ባለስልጣናት በወቅታዊ የአገሪቱ ሁኔታ፣ በኢኮኖሚ ጉዳዮች፣ በፋይናንስና በአጋርነት ዙሪያ ገለጻ ማድረጋቸውን ዘርዝረዋል። ለኢትዮጵያ ልማት ወሳኝ የሆኑ ውይይቶች መካሄዳቸውንም ጠቅሰዋል።

አይኤምኤፍ በበኩሉ ባለፈው ሳምንት በአዲስ አበባ ቆይታ ያደረጉት ባለሙያዎቹ ከኢትዮጵያ ባለሥልጣናት ጋር ያደረጉት ውይይት አዎንታዊ እርምጃ የታየበት እንደነበር አውስቷል።

ተቋሙ ባወጣው መግለጫ በሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ዙሪያ ከኢትዮጵያ ባለስልጣናት ጋር ውይይት መደረጉን ጠቅሶ ማሻሻያው የማክሮ ኢኮኖሚ ችግሮችን የሚቀርፍና የኢኮኖሚውን አቅም የሚያጎለብት በመሆኑ በበጎ እንመለከተዋለን ብለዋል። በኢትዮጵያ መንግስትና በዓለም አቀፍ የገንዘብ ተቋማት መካከል እየተደረገ ስላለው ውይይት አስተያየት የሰጡት የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ

ውይይቱ የሀገሪቱን የኢኮኖሚ እቅድ ለማሳካት የሚያስችል ድጋፍ ለማግኘት እንደሚያግዝ ተናግረዋል። የቀድሞው የብሔራዊ ባንክ ገዢ አቶ ተክልወልድ አጥናፉ ይህንን ሁለተኛውን ሀገር በቀል ፕላን ወደፊት ለማስኬድ እና ለመተግበር አንዱ ክሪቲካል ኤሌመንት የፋይናንስ ጉዳይ ነው ብለው አንድ መግለጫ ሰጥተው ነበር። አንደኛ ያለው እዳ እጅግ በጣም ከፍተኛ ስለሆነ

ዕዳ ክፍያው ራሱ በአሁኑ ጊዜ በየአመቱ ኢትዮጵያ እንድትከፍል የሚጠበቅባት ገንዘብ ከፍተኛ ነው። የእዳውን የክፍያ ሽግሽግ፣ ይህ ራሱ ሰብስታንሻል ፖዚቲቭ ኮንትሪቢሽን አለው ለአዲሱ ፕላን። ሁለተኛ ተጨማሪ ብድር ማግኘት፣ እነዚህ ካልተገኙ ይህ ሁለተኛው አገር በቀል የኢኮኖሚ ልማት ፕላን ብዙ መሄድ አይችልም እና ይሄ

ከአይኤምኤፍ እና በኋላም ከወልድ ባንክ ጋራ የሚደረገው ነጎሼሽን እና ውጤቱ የሞትና የሽረት ጉዳይ ነው በሀገራችን

የወደፊት የኢኮኖሚክ እርምጃ የዕዳ ጫና የኢትዮጵያ ኢኮኖሚ አንዱ ፈተና እንደሆነ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ እንደራሴዎች ምክር ቤት ገልጿል። ሀገሪቱ በተያያዘው የበጀት ዓመት 1.7 ቢሊዮን ዶላር ዕዳ እንደምትከፍልም ጠቅላይ ሚኒስትሩ አመልክቷል። አቶ ኢየሱስ ወርቅ ዛፉ በበኩላቸው ተቋማቱ ለኢትዮጵያ የዕዳ ሽግሽግ ካደረጉ እርምጃው የዕዳ መክፈያ ጊዜ ማራዘምን ሊያካትት እንደሚችል ጠቁመዋል።

መጀመሪያ ሀገሪቱ በነበረችበት ሁኔታ ታሳቢ ተደርጎ በዚህን ጊዜ እዳይን እከፍላለሁ እና በዚህ ጊዜ እዳይን ለማጠናቀቅ በየአመቱ ይህንን እከፍላለሁ ተብሎ የተገባ ግዴታ አለ። ይህንን የክፍያ ጊዜ ማራዘም ማለት ነው የክፍያ ሽግስት። በአስር አመት እከፍላለሁ ብሎ የገባውን በአስራ አምስት እና በሀያ አመት እንድትከፍለው ማድረግ አመታዊ ክፍያህ

ዝቅላል ማለት። የኢንቨስትመንት አማካሪ የሆኑት አቶ ያሬድ ኃይለ መስቀል የተቋማቱ የገንዘብ ድጋፍ ከቅድመ ሁኔታዎች ጋር የሚመጣ በመሆኑ ጥንቃቄ ሊደረግ ይገባል ባይ ናቸው። ኢትዮጵያ የተቋማቱን ቅድመ ሁኔታ በመተግበር ላይ እንዳለችም ያወሳሉ። የመጀመሪያው ኢቫሉዌሽን ነው። እሱ የተሰራ ነው። ሁለተኛ ፕራይቬታይዜሽን ነው። ቴዴም ምናምኑ ሌሎችንም ተከፍተዋል።

ፕራይቬታይዜሽን ብዙም ሹም አልነበረም። በእነ መለስ ጊዜም ተደርገዋል። የተወሰኑ ሴክተሮች ላይ ነበረ የነበረው። አሁን ግን ፋይናንሻል እና ቴሌኮም ውስጥ ተጨማሪ መግባት እንደሚቻል ወጥቷል። ሶስተኛው ሊበራላይዜሽን ነው ሊበራላይዜሽን ነው። ኦልሬዲ ሄደው ባንኩ ምናምኑ ያው መክፈቱ ፕሮሰሱ ሄደዋል። ከዛ ቀጥሎ የሚቀጥለው እንትን ነው። በሚንስህ ኑር ነው በአቅምህ ኑር ነው የሚለው ማለት በሰብሲዲ አቁም። አሁን ነዳጅ ሰብሲዲ ወጥቷል። ድጎማ ማለት ነው። ድጎማ ድጎማ

ወጥቷል። አምስተኛው እና ብዙ ኮንትሮቨርሲ የሚሆነው በጀትህን ቀነስ፣ የሰራተኛህን ቀነስ፣ ወታደርህን ቀነስ፣ የዲፌንስ በጀትህን ቀነስ እንዲህ እንዲሆነ የሚሉ ነገሮች ይላሉ። በዚህ ፍጥነት ሄዱ አደጋ አለው። እንደው መንግስት ሁሉን የሚቆጣጠሩ ሳይሆን እንደ ኖርዝ ኮሪያ ፕሮቴክት የምታደርገው ሴክተር እና የምትከላከለው ነገር ያስፈልጋል የሚል ነው። እምነት ያለኝ ሁሉን ነገር ፕራይቬት ይዞት ይፈተዋል የሚል እምነት የለኝ። ስለዚህ

ፍጥነቱ ግን ፖለቲካል ክራይሲስ ይፈጥራል። የገንዘብ ሚኒስትሩ አህመድ ሺዴ በቅርቡ ለመንግስት ብዙሃን መገናኛ በሰጡት ቃለ መጠይቅ መንግስታቸው ያለበትን የውጭ ምንዛሪ እጥረት ለማቃለል ከዓለም አቀፍ የገንዘብ ተቋማት ድጋፍ እንደሚጠብቅ ተናግረዋል። ይሁን እንጂ ከተቋማቱ የሚገኘው ድጋፍ ብቻውን የውጭ ምንዛሪ እጥረቱን ሊቀርፈው እንደማይችል አቶ ያሬድ ኃይለ መስቀል ያስረዳሉ። ይልቁንም በውጭ ምንዛሪ ምንጮች ላይ የተጣሉ ክልከላዎች ሊነሱ እንደሚገባ ባለሙያው ይመክራሉ።

2018 የጻፍ ነው ጽሁፍ ነበር። እንዴት ይፈታል በሚለው ላይ እሱ ላይ ያቀረብኩት ጽሁፍ ላይ ኢትዮጵያ የፎረን ከረንሲ ችግር የለባትም። የፎረን ከረንሲ ማኔጅመንት ችግር ነው ያለው። ምክንያቱም በዛን ዘመን በዛን አመት ኢትዮጵያ ገቢ ስንደምረው ወደ ሀያ ሶስት ቢሊዮን ዶላር ያመጣችው አብራ፣ አስራ ሰባት ቢሊዮን ዶላር ነው ኢምፖርት ያደረገችው። ስለዚህ አምስት ቢሊዮን ዶላር ምናምን ያህል እንደውም ጭራሽ ተርፍ ሊኖረን የሚገባ ነበረ። ግን ይሄ ብር ኢትዮጵያ ውስጥ እንዳይመጣ የሚከለክሉ የብሔራዊ ባንክ ክልከላዎች አሉ። ስለዚህ የኢትዮጵያ ብር

የሚቀመጠው ኢትዮጵያ ዙሪያ ነው። ኬንያ፣ ዱባይ፣ ሩዋንዳ ምናምን በቃ ቻይና፣ ታይላንድ ዶፕ ኒውዮርክ ነው ያለው። ስለዚህ ይህንን የሚከለክሉ መመሪያዎችን ያንሱ እና ይሄ ካለ ብሩ ይመጣል የሚል ነበረ። ትክክል እና በቁጥርም የተደገፈ ነው። ሰምሀው ያኔ የነበሩ ዘጠኝ የመከልከያ ህጎችን ብናነሳ ኛ ሀያ ሶስት ቢሊዮን ዶላር እናገኛለን። ክልከላውን ስታነሳው ይሆናል እንጂ አሁን የወለድ ባንክ ዳታ የአንድ አመት ነው

ትንፋሽ ቢሰጥህ ነው ከዛ ተመልሰህ ያው እዛው ጋር ትገባለህ። አቶ ኢየሱስ ወርቅም የውጭ ምንዛሪን ለማግኘት ከሚደረገው ጥረት ጎን ለጎን አጠቃቀሙም ሊታሰብበት እንደሚገባ አስገንዝበዋል። ገንዘቡ ብዙ እኛ ጋር አለመኖሩ እኮ ብቻ አይደለም፣ የተገኞቿንም በትክክልና በሚገባ መጠቀም እኮ ነው የሚያስፈልገው። የኔ ጌታ እኛ እኮ ችግራችን ሆኖ የቆየው

ያገኘነውንም ገንዘብ ያላኳኑ ነው ስንጠቀምበት የቆየ ነው። የኢትዮጵያ የውጭ ምንዛሪ ክምችት በየጊዜው እያሽቆለቆለ ስለመምጣቱ የተለያዩ ዘገባዎች ሲጠቁሙ ቆይተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ዝግጅታችን እንደቀጠለ ነው። በተከታይ ደግሞ ግራቀኝ የተሰኘ የማህበራዊ አንቂዎች ምከታ ዘመቻን ነው የምንመለከተው። በኢትዮጵያ የማህበራዊ ድህረ ገጽ መድረኮችን በመጠቀም እየተስፋፋ የመጣው የሐሰተኛና የጥላቻ መረጃ ስርጭት ሊያስከትል የሚችለውን ጉዳት ለመቀነስና ና ለመመከት የተቀናጀ ጥረት እንደሚያስፈልግ ተገልጿል። በሶስት የሀገር ውስጥ ቋንቋዎች በማህበራዊ ብዙሀን መገናኛዎች በተሰራጩ መረጃዎች ላይ ጥነት ማድረጋቸውን የሚ

የሚገልጹ ሁለት ሀገር በቀል ድርጅቶች የሐሰተኛና የጥላቻ መረጃ ስርጭቱ ከፍተኛ ከመሆኑ የተነሳ አሳሳቢ ደረጃ ላይ መድረሱን በዳሰሳ ጥናታቸው ማረጋገጣቸውን ገልጸዋል። ጉዳቱን ለመመከት እንዲያግዝም ግራቀኝ በተሰኘ መርሃ ግብር ውሱን ዘመቻ መጀመራቸውን ገልጸዋል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ድጋፍ የሚደረግለት ግራ ቀኝ የተሰኘው መርሃ ግብር የሚያስተባብረው ይኸው ዘመቻ ከፍተኛ የተከታይ ቁጥር

ያላቸው የማህበራዊ ብዙሀን መገናኛ መድረኮች እየተሳተፉበት እንደሚገኙ በሀገር በቀል ድርጅቶቹ የተገለጸ ሲሆን ሰፊ የህዝብ ተሳትፎን ሊጋብዝ እንደሚችል ተጠቁሟል። መለስካቸው አመሀን የተከታተለው። በበይነ መረብ በተለያዩ መድረኮች የሚሰራጨው የተሳሳተና የተዛባ መረጃ እንዲሁም የጥላቻ ንግግር በኢትዮጵያ ውስጥ በእጅጉ ከፍ እያለ መምጣቱ ተገለጸ። ይህን ያሉታዊ መልእክቶች የያዘ የመረጃ ስርጭት ለመመከት

ግራ ቀኝ በሚል ስያሜ ዘመቻ የጀመሩት ሁለት አገር በቀል ድርጅቶች ባሰራጩት የጽሑፍ መረጃ መሠረት በኢትዮጵያ ውስጥ በሦስት አገራዊ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በትግርኛ ከተሰራጩ አንድ ሚሊዮን ልጥፎች መካከል ሀምሳ ሺው የሐሰት ሰላሳ ሺው ሁከት ቀስቃሽ እና ሀያ አምስት ሺው የጥላቻ ንግግር ሆነው ተመዝግበዋል ይላል።

ኦምኒ ኮሚኒኬሽንስ እና ኦፒያን አናልቲክስ የተሰኙት እነዚህ አገር በቀል ድርጅቶች ይህን ማዕበል ለመመከት የሚቻለው በተወለደበትና በተስፋፋበት በማኅበራዊ መገናኛ ዘዴ እንደሆነም ያምናሉ። ግራ ቀኝ የተሰኘውን ዘመቻ የሚመሩትም በዚሁ መልክ ብዙ ተከታዮች ባላቸው አንቂዎች አማካይነት እንደሆነ አቶ ዘላለም ግዛቸው፣ የኦፒያን አናልቲክስ ሥራ አስኪያጅ ይናገራሉ። በአጠቃላይ ወደ ስምንት ሚሊዮን የሚጠጋ

ተከታይ ያላቸውን ተጽዕኖ ፈጣሪዎች መርጠን እነሱ እስከዛሬ በለመዱት የመረጃ ወይም ደግሞ ሶሻል ሚዲያ ላይ ፖስት በሚያደርጉት ኮንቴንት መሰረት ሐሰተኛ መረጃን፣ የጥላቻ መረጃን አስከፊነቱን ምን ማለት እንደሆነ እየሰሩ ህብረተሰቡ እንዲያስተምሩ። እያንዳንዳቸው እንግዲህ አንድ ኮንቴንት አይደለም የሚሰሩት እስከ አምስት ስድስት ኮንቴንት ይሰራሉ። በተለያየ ጊዜ ያንን ፖስት ያደርጋሉ። ያንን ደግሞ እያየን እኛ

ምን ያህል ህብረተሰብ ላይ ደረሰ? ህብረተሰቡስ እንዴት ተቀበለው? ስለዚህ ሐሰተኛ መረጃ ምን አይነት ዲስከሽኖችን አስነሳ? ዲስከሽኑ ፖዘቲቭ ነበረ ወይስ ኔጌቲቭ ነበረ? ውይይቱ አዋንታዊ ነበር፣ አሉታዊ ነበር፣ ምን ይመስላል የሚለውን ነገር ተከታትለን፣ መረጃ አጠናክረን፣ ውጤቱን በዛ ለመደገፍ ነው ፕሮግራሙ የተቀረጸው። እንግዲህ የዘመቻው ዋና ሀሳብ ሐሰተኛ መረጃና

የጥላቻ ንግግር ህብረተሰቡን ምን ያህል እንደሚጎዳ ማስተማር እንደሆነ የሚያስረዱት አቶ ዘላለም እነዚህን አንቂዎች ድርጅቶቹ እንዴትና ለምን እንደመረጧቸውም አብራርተዋል። መነሻው ሶሻል ሚዲያ ነው። ጨዋታው እዛ ላይ ነው ያለው። አብዛኛው አስተኛ መረጃ የጥላቻ ንግግር በስፋት የሚነገርበት ቦታ ነው ሶሻል ሚዲያ። እነዚህ ልጆች ደግሞ ሶሻል ሚዲያ ላይ እውቅና ያላቸው በእውቅናቸውም ባላቸውም ሬፑቴሽን

ብዙ ተከታይ ያፈሩ ናቸው። ወደ ስምንት ሚሊዮን በጋራ ተከታይ ያፈሩ ናቸው። ያ ማለት እንግዲህ ስምንት ሚሊዮን ሰዎችን መድረስ ከቻለን ከሚደረገው ጥረት የተወሰነ ኮንትሪቢዩት እናደርጋለን በሚል ነው። አንዱ እሱ ነው። ሁለተኛው አስር ያደረግንበት ምክንያት ከአንድ ሚዲያ ተቋም ጋር ወይም ከአንድ ግሩፕ ጋር ከመስራት ይልቅ አስር የሆኑበት ምክንያት እነዚህ አስር የማህበራዊ ሚዲያ አነቃቂዎች የሚወክሏቸው ተከታዮቻቸው ዳይቨርስ ግሩፕ ነው።

በጣም ሰፊ ነው፣ የተለያየ አንዳንዱ የማይገናኝ ነው። ሕክምናና ኢንተርቴንመንት እያለ የማይገናኙ ናቸው እና ይህም በማድረጋችን የተለየ አስተሳሰብ ያላቸው የተለያየ ቦታ ላይ የሚሰሩ የማህበረሰብ ክፍሎችን እንደርሳለን የሚል አላማ አለው። በኢትዮጵያ አያሌ ተከታዮች ያሏቸው ከሚባሉ ማህበራዊ መገናኛ ብዙሀን አንዱ ድሬ ቲዩብ ነው። አቶ ፍሬው አበበ በዚሁ መገናኛ ብዙሀን ተቋም ይሰራሉ።

በእርሳቸው አመለካከት ይህን ዘመቻ ድርጅታቸው ወዶና ፈቅዶ እንደተቀላቀለ ይገልጻሉ። ከዘመቻው የሚጠብቁትንም ውጤት ይጠቁማሉ። በተበጣጠሰ መልክም ቢሆን ከዚህ በፊት የምንሞክራቸው ነገሮች ነበሩ። ምክንያቱም ችግሩ በጣም አሳሳቢ ከመሆኑ የተነሳ ማለት ነው። በሐሰተኛ መረጃ ምክንያት እዚህ ሀገር ብዙ ጉዳቶች ደርሰዋል። ከዚህ በፊት በአማራ ክልል ሰዎች፣ የህክምና ባለሙያዎች፣ ተመራማሪዎች ተገድለዋል። በኦሮሚያ ክልል በሻሸመኔ አካባቢ እንዲህ ሰው

ሞተዋል። አማራ ክልል አንድ ከፍተኛ ባለስልጣን ሆቴል ውስጥ ገብተዋል ተብሎ ብዙ ቀውስ ተፈጥሮ ነበረ። ህዝቡ ወጥቶ፣ ይሄ ሁሉ የሆነው በሐሰተኛ መረጃና ዜና ጋር በተያያዘ ነበር እና አሁንም እንዲህ አይነት ምልክቶች አሉ የቀጠሉ ማለት ነው። ይህንን ለማስቆም እንግዲህ ሁሉም፣ በተለይ ደግሞ ራሱ ማህበራዊ ሚዲያው የበኩሉን ድርሻ መወጣት አለበት እና ይሄ ፕሮግራም አንዱ ትልቅ አስተዋጽኦ ያደረገው

ይህንን ነገር በተቀናጀና በሚታወቅ በተጠና ሳይንሳዊ በሆነ መንገድ እንድንሰራው ገዛን ያደረገል ግራ ቀኝ የተሰኘው ዘመቻ በተጀመረ በአጭር ጊዜ ውስጥ ውጤታማ ሊሆን እንደሚችል የሚያሳዩ ምልክቶች እንዳሉም አቶ ፍሬው ይናገራሉ። በተለይም በድርጅታቸው ተመሳሳይ መልእክቶች የሚተላለፉበት መንገድ የህዝብን ተሳትፎ የሚጋብዝ እንደሆነም ያስረዳሉ። የእኛ የተከተልነው አሰራር

በጥያቄ መልክ ነው ብዙ አይነት እንግዲህ አሰራሮች ስላሉ አንዱ አንዱኛ ህብረተሰቡ ሚያውቃል ብለን ስለምናስብ በጥያቄ መልክ ነው ያቀረብ ነው እና በጥያቄ መልክ እንዲሳተፍ ነው ህብረተሰቡ ራሱ ስለጥላቻ ጥላቻ ንግግር እንዲናገር ገጠመኙን እንዲያወራ እድል የሰጠነበት ሁኔታ ነው እና በዛ ምክንያት በጣም ብዙ ሰዎች ከስር ባስተያየት እንዲህ አይነት ገጥሞናል እንዲህ አድርገዋል እንደውም ጥላቻ ንግግር የሚናገሩት ከፍተኛ ባለስልጣናት ናቸው እነሱ ይታገሱ

ትክክል አይደለም የሚሉ አስተያየቶች ሁሉ መጥተዋል። እና ይህ በጣም ጥሩ ነው። እርስ በርስ መወያየት መቻል ራሱ አሁን ይሄ ፕሮግራም የፈጠረልን እድል ነው ማለት ነው። ዶክተር ሰይፈ ብርጉ በሙያቸው ሐኪም ሲሆኑ የሚያገለግሉትም በመንግሥት የህክምና ተቋም እንደሆነ ይናገራሉ። በብዙ አስር ሺዎች የሚቆጠሩ ተከታዮች አሏቸው። የሚያስተላልፏቸው መልእክቶች በተለያዩ ዘዴዎች የሚሰራጩ ጤና ነክ የተሳሳቱ መረጃዎችን የሚመክቱ

የሚያስተባብሉና ትክክለኛውን የሕክምና አማራጭ የሚያሳዩ ናቸው። ህብረተሰቡ ከዚህ አንጻር የተሻለ ግንዛቤ እንዲኖረው በእኔ ብቻ አይደለም፣ ይሄ በራስ የጀመርኩት እንጂ በጤና ሚኒስቴርም ደረጃ በተለያዩ ሴክተሮች ለህብረተሰቡ እውቀት እንዲጨምር የተለያዩ ነገሮች ይደረጋሉ፣ በሚዲያውም ይደረጋሉ። እንዲሁም ደግሞ የታተሙ

ፍላዮች ተዘጋጅተው ለህብረተሰቡ ይደርሳሉ። ነገር ግን ህብረተሰቡ የሚያውቅበት መንገድ በተለይ በሶሻል ሚዲያ ላይ በብዛት የምናገኛቸው ህብረተሰቡ ሶሻል ሚዲያ ላይ ነው የምናገኘው። እዛ ላይ ልክ ህብረተሰቡ እንደሚጠቀመው ቋንቋ ህብረተሰቡ በሚገባው መንገድ መረጃዎች በሚደርሱበት ጊዜ መቶ ፐርሰንትም ባይሆን በተወሰነ ደረጃ ያንን ለውጥ፣ በዚህ ረገድ የሚመጣውን ለውጥ በተመለከተ ዶክተር ሰይፋ ያላቸው አስተያየት ግን ቁጥብና ጥንቃቄን የተመላ ይመስላል።

ተአምር መጠበቅ እንደሌለበትም ያስጠነቅቃሉ። ምላሾቹ እንግዲህ ሁልጊዜ አጥጋቢ እንዲሆኑም አይጠበቅም፣ ምክንያቱም የተወሰነ ህብረተሰብ የሚረዳበት የራሱ መንገድ አለው። ግን ጊዜ ይወስዳል እንጂ እድሜም ጨምሮ ህብረተሰቡ ከፍ እያለ በሚሄድበት ጊዜ ግንዛቤው እየጨመረ እንደሚሄድ የታወቀ ነው። ከዚህ በፊት እኮ ለትንሽ በሽታዎች ያለን ግንዛቤ የወረደ ነበር አለ። በጊዜ ሂደት ደግሞ እየመጣ ሲመጣ ሰው ማህበረሰብ ሚዲያ ላይ ወይም የተለያዩ ነገሮችን እያገናዘበ ሲመጣ የእውቀት ደረጃውን ከፍ እያለ ይመጣል። በአንድ ጊዜ ከፍተኛ ነገር አይጠበቅም። ነገር ግን ቀስ በቀስ

ህብረተሰቡ ያለውን ግንዛቤ እየጨመረ ለራሱ ከፍተኛ ጤና ወይም ደግሞ የተሳሳቱ መረጃዎችን አስወግዶ ወይም በራሱ ነገሮችን አብላልቶ መርምሮ እንዲቀበል ያንም ባህል እያመጣ ይሄዳል ማለት ነው። በአንድ ጊዜ የሚፈሰም ነገር ይሆናል ብዬ አልገባም። የዘመቻውን ማለትም የግራ ቀኝን መርሃ ግብር ውጤት እንዴት ማወቅ ይቻላል? የኢዮፒያን አናሊቲክስ ስራ አስኪያጅ አቶ ዘርአለም ግዛቸው መልስ አላቸው። እነዚህ ኮንቴንቶች ከተሰሩ በኋላ ሶሻል ሚዲያ ላይ ከተለቀቁ በኋላ በህብረተሰብ ውስጥ የፈጠሩት

ዲስከሽን አለ። ውይይቶች ፈጥረዋል፣ መፍጠር ችለዋል። ስለ አስተኛ መረጃም ስለ ጥላቻ ንግግርም ወጣቶቹ እነዚህን የሚከተሏቸው ሌላውም የማህበረሰብ ግሩፕ በዚህ ጉዳይ ላይ ውይይት አድርጓል። የሚሰጠው አስተያየት ምን ይመስላል? አሉታዊ ነው? አዎንታዊ አስተያየት ነው እየተሰጠ ያለው? እሱን ተከትሎ ደግሞ የግንዛቤ ለውጥ አምጥቷል በሚያስችል መልኩ የተንቀሳቀሱ ሀሳቦች አሉ ወይ ብለን ያንን ሰብስበን

አጠናክረን ዶክመንት አድርገን እናቀርባለን። ይሄ እንግዲህ አንደኛ ይሄንን ካምፔን ውጤቱን ለመለካት ለመመዘን ይጠቅማል። ሁለተኛ ደግሞ ወደፊት ሊኖር የሚችል ማንኛውም ተመሳሳይ የሆነ ፕሮግራም ቢኖር እንደ መነሻ መረጃ ሊጠቀመው ይችላል ማለት ነው። ይህን መርሃ ግብር ለመተግበር ሁለቱን አገር በቀል ድርጅቶች ያገዛቸው የዩናይትድ ስቴትስ ዓለም አቀፍ የልማት ትራዶ ዩኤስኤ አይዲ ኢትዮጵያ

የድጋፍ ፕሮግራም እንደሆነም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁንም ከኢትዮጵያ ዜናዎች ወጣ ስንል ደግሞ በሱዳንና በደቡብ አፍሪካ የረመዳን ጾም እንዴት እንደተካሄደ እንቃኛለን። እንግዶ ወልድ ያቀርበዋል። በሱዳን የኑሮ ሁኔታ ከበድ ቢልም በአገሪቱ የሚገኙ የእስልምና እምነት ተከታዮች

ለረጅም ጊዜ እንደሚያደርጉት ምግባቸውን ከተጓዦች ጋር በመጋራት በጎዳና ላይ ጾማቸውን ይፈታሉ። በካርቱም ጾም ከመፈታቱ ጥቂት ቀደም ብሎ ጎዳናዎች በምንጣፍ ሲሸፈኑ ማየት የተለመደ ነው። መንገዶችን ማስጌጥና በመንገድ ላይ ምግብ ማዘጋጀት በጾም ጊዜ የተለመደ ክንውን ነው። ወንዶች ጾማቸውን በመንገድ ላይ መፍታት የተለመደ እንደሆነ ሻኪር አህመድ ይናገራል።

በረመዳን ወቅት አውራ ጎዳና ላይ ጾማችንን መፍታት አንዱ ልማዳችን ነው። የዚህ አንዱ ዓላማም በጉዞ ላይ ያሉና በሰዓቱ መድረስ የሚፈልጉበት ቦታ መድረስ ያልቻሉ ሰዎችን ምግብ ማጋራት ነው። ይህ በመላ ሱዳን ለዓመታት ስናደርገው የቆየ ነው። ሱዳን ለዓመታት የኢኮኖሚ ድቀት ገጥሟታል። ከሁለት ዓመታት በፊት ከተደረገው መፈንቅለ መንግስት በኋላ

ዓለም አቀፍ የገንዘብ እርዳታ ቆሟል። ይህም የአገሪቱን በጀትና የልማት ሥራዎችን አስተጋግሏል የኢኮኖሚውን ጫና በአውራ ጎዳናዎችም ላይ መታዘብ ይቻላል። ጸዋሚዎቹ እንደሚሉት እንደ ስንዴ ዱቄት ያሉ መሠረታዊ የምግብ ዐይነቶች እጥረት አለ። ገበያተኛው ሐሰን ሳይድ በዚህ ላይ የሚያክለው አለ።

ዋጋ እየጨመረ መሆኑ ግልጽ ነው። ሁሉም ነገር ዋጋው እየጨመረ ነው። ካለው የኢኮኖሚ ሁኔታ ጋር መላመድና ለዕለት የሚያስፈልገን ነገር ለማግኘት ብዙ ብንቸገርም አላህን እናመሰግነዋለን። የሥጋ ዋጋ ተረጋግቷል። የአትክልት ዋጋ ግን ያው ነው።

ከመታገስና እንግዳ ተቀባይ በሆነው የሱዳናውያን ባህል መሰረት ከመረዳዳት ውጪ አማራጭ የለንም። ረመዳን ለሱዳናውያን ልዩ ወር ነው። በጾም ወቅት ያለውን ልዩ ልማድም ጠብቆ ለመቆየት እየጣሩ ነው።

ከሱዳን ረመዳን ወደ ደቡብ አፍሪካ ረመዳን ስንሄድ በደቡብ አፍሪካ ያሉ አንዳንድ የእስልምና እምነት ተከታዮች የረመዳንን ወር በማህበረሰባቸው ውስጥ የሚገኙና እርዳታ የሚያሻቸውን ሰዎች ለመደገፍ እንደ ጥሩ አጋጣሚ ይወስዱታል። ፎርድስበርግ በተባለው የጆሃንስበርግ ከተማ ክፍል ሙስሊሞች በብዛት የሚገኙበት ሲሆን ረመዳን እንደመሆኑ መሆኑ ቀን ቀን መንገዶቹ ጭር ብለው ይውላሉ። በኬፕ ታውን በኑሮ ዝቅተኛ ደረጃ ላይ የሚገኙ ህጻናት የሚማሩበት ትምህርት ቤት ርዕሰ መምህር የሆኑት

ኢማም ሻን ኤል ቃሲም ከሱቅ ሱቅ እየዞሩ ለተማሪዎቻቸው እርዳታ ይሰበስባሉ። ረመዳንን ከምግብና መጠጥ ርቀን ራሳችንን ማስራብ ማለት አይደለም። ለእኛ ረመዳን በረከት ነው። አላህ ሁሉን ነገር ቆም እንዲል አድርጎ በዚህ ወር በመንፈስ ራሳችንን እንድናበለጽግ እያስታወሰን ነው። እስላማዊ እርዳታ የተሰኘው መንግሥት ያልሆነ ድርጅትም ለተረጂዎች ምግብ ይሰበስባል።

ድርጅቱ በመላ አገሪቱ አንድ ሺህ የሚሆኑ ቤተሰቦችን ይረዳል። የኢኮኖሚ ቀውሱ ግን ስራቸውን አስቸጋሪ አድርጎታል። አይዲላ ሲርኮት በእርዳታ ማሰባሰቡ ሥራ ትሳተፋለች።

16 ዶላር ይፈጅ የነበረው የምግብ ሸቀጥ አሁን በእጥፍ ከ32 እስከ 38 ዶላር ይፈጃል። በተጨማሪም በኢኮኖሚ ሁኔታው ምክንያት በእርዳታ የምንሰጠው ምግብና ለዛ የምናወጣው ወጪም ጨምሯል። ስለዚህ የዋጋ ውድነት ትልቅ ጉዳት እያደረሰ ነው። ፍላጎት ደግሞ በየጊዜው በፍጥነት በመጨመር ላይ ነው። የዋጋ ጭማሪው ቢኖርም ሰዎች የተለመደውን ከማድረግ አልተገቱም።

ሻሊማር የተሰኘው የጣፋጭ ምግቦች ሱቅ ለረጅም ጊዜ የቆየ ነው። በጾም መፍቻ ሰዓት ሱቁ ሥራ ይበዛበታል። ሙሳ አይሚ ጣፋጭ ምግብ በማዘጋጀት ለስምንት ዓመታት ቆይቷል። አሁን እየጾመ ቢሆንም ጣፋጩን ለመቅመስ ሳይጓጓ ሥራውን ቀጥሏል። ከባድ አይደለም። አየህ ስትጾም አላህ ብርታት እንዲኖርህ ያደርግሃል፣ ጥንካሬም እንዲኖርህ ይረዳሃል። በመሆኑም አይደክምህም።

የፈለግከውን ማድረግ ትችላለ፣ ችግር የለም። የረመዳን ወር የአንድነት፣ የመተዛዘን እና የመደጋገፍ ወር ነው። ለሌሎች መስጠት ቅዱሱን ወር የበለጠ ትርጉም እንዲኖረው ያደርጋል።

አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በስቱዲዮ ሆኖ በማቀናበር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሆኜ ሳስተናግዳችሁ ያመሸወት ስመኝሽ የቆየ ነበርኩ። በፕሮግራማችን ያላችሁን አስተያየቶች በተለያዩ የማህበራዊ ድረ ገጾቻችን ማድረስ አትርሱ። የዛሬውን ዝግጅት በዚሁ እናጠናቅቃለን። ሰላም፣ ደህና ደሩ።